በዓለም ላይ የመጀመሪያው የኤችአይቪ ቫይረስ ተጠቂ ከተመዘገበ አራት አስርት ዓመታት ተቆጠሩ። በእነዚህ ዓመታት የሕክምና ዘርፉ ባደረገው ያላሰለሰ ጥረት በሽታውን በከፍተኛ ሁኔታ መቀነስ ቢቻልም አሁንም በዓለም ላይ ከ40 ሚሊየን በላይ ሰዎች ከቫይረሱ ጋር የሚኖሩ ሲሆን ከነዚህ ውስጥ ከግማሽ በላይ የሚሆኑት በምስራቅና ደቡብ አፍሪካ ውስጥ የሚኖሩ ናቸው። ባለፈው አመት ብቻ በዓለም ላይ ከ ሺህ በላይ ሰዎች በኤድስ በሽታ የሞቱ ሲሆን 260 የሚሆኑት በአፍሪካውያን ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። የተከበራቸው አድማጮች እንዲሁም ተመልካቾቻችን የሳምንታዊ የጋቢና መሰናዷችን ጀምሯል። የዛሬው የጋቢና መሰናዷችን ባለፈው ሳምንት በአለም ዙሪያ ታስቦ የዋለውን ና ኤድስ የግንዛቤ ማስጨበጫ ቀን ምክንያት በማድረግ ኤች አይቪ ኤድስ ኢትዮጵያ ውስጥ ያለበትን ሁኔታና ወረርሽኙን ለማጥፋት እንቅፋት የሆኑ ምክንያቶችን በጥልቀት ይመለከታል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። በትግራይ ክልል ከጦርነቱ በኋላ የኤች አይቪ ስርጭት በእጥፍ መጨመሩን በክልሉ የተካሄደ ጥናት ጠቅሶ የክልሉ ጤና ቢሮ አስታውቋል። ለቫይረሱ ስርጭት መጨመር የሴቶች መደፈር፣ በኢኮኖሚ ችግር በወሲብ ንግድ ላይ የተሰማሩ ሴቶች መበራከትና የነዋሪዎች ከቀይ መፈናቀል በምክንያትነት ተጠቅሰዋል። የቫይረሱ ስርጭት በተለይ በከተሞችና በተፈናቃዮች መጠለያ ማዕከላት ከፍተኛ እንደሆነ ተገልጿል። በዚህ ዙሪያ ዘጋቢያችን ሙልጌታ ጽብሀ ያደረሰን ቀዳሚው ነው። በትግራይ ክልል ከጦርነቱ በፊት ኤች አይ ቪ ኤድስን ለመከላከል በመንግስት ትኩረት ተሰጥቶት ይሰራ ስለነበረ የስርጭቱ መጠን እየቀነሰ ነበር ሲሉ የክልሉ ጤና ቢሮ የኤች አይቪ መከላከልና መቆጣጠር ስራ ሂደት አስተባባሪ አቶ ፍስሐ ብርሃነ ለአሜሪካ ድምፅ ገልጸዋል። ህብረተሰቡን በማነሳሳት በማስተማር የተለያዩ የመከላከያ ማቴሪያሎችን በማቅረብ ከዛም አልፎ በተለይ መድኃኒት ራሱ እንዲመጣ ተደርጎ በደማቸው ኤች አይቪ ያለባቸው ወገኖች መድኃኒት እንዲጠቀሙና በኤች አይቪ የሚመጣውን ሞት ወደ በጣም ወደ ዝቅተኛ ደረጃ የደረሰበት ሁኔታ ነበር። አቶ በሪሁን አባይ በትግራይ ክልል ለቫይረሱ የተጋለጡ ሰዎች የሚያሰባስበው ኤችአይቪ ፖዚቲቭ ጥምረት የተባለው የበጎ አድራጎት ድርጅት ዳይሬክተር ናቸው። በደማቸው ኤችአይቪ መኖሩን ያወቁት ከሀያ አምስት ዓመታት በፊት መሆኑን የገለጹት አቶ በሪሁን በእነዚህ ዓመታት ማህበረሰቡ ራሱን ከቫይረሱ እንዲከላከል በማህበር ተደራጅተው ሲያስተምሩ መቆየታቸውን ገልጸዋል። ዘጠና ሁለት ዓመት ትምህርት ቫይረሱ እንዳለ ያወቅኩት፣ የዛኔ ግንዛቤ ብዙ አልነበረም። አስቸጋሪ ሁኔታም ነበር። መግለልና አድሎ የተስፋፋበት ጊዜ ነበር። አስቸጋሪ ሁኔታ ነበር እና ያንን እስካሁን ድረስም የመቆየቴ ሚስጥርም፣ እዛ ማህበራት ውስጥ ገብቼ ትምህርት በመስጠት እኔ የነገርኩት ሰው በእኔ ላይ እንዲያማ ጊዜ አይኖረውም። ራሴ የነገርኩት። ስለዚህ ያንን ያንን የፈጠሩ ይመስለኛል። እስካሁን ድረስ ያው አለን ማለት ነው። ከጦርነቱ በኋላ በክልሉ የቫይረሱ ስርጭት በእጥፍ መጨመሩን የክልሉ ጤና ቢሮ የበሽታው መከላከል ስራ ሂደት አስተባባሪ አቶ ፍስሐ ተናግረዋል። ከበባውና ክልከላው የፈጠረው የመድኃኒት እጥረት ነበር። ጦርነቱ የፈጠረው ብዙ መድኃኒት ተጠቃሚዎች ወደ ተለያዩ ቦታ የሄዱበትና የጠፉበት ሁኔታም ነበር። ወደ 46 ሺህ አካባቢ የኤችአይቪ መድኃኒት ተጠቃሚዎች ነበሩን ከጦርነቱ በኋላ ግን እስካሁን ድረስ ወደ 37 ሺህ አካባቢ ነው ያለው። አሁንም የሚቀሩን በሽተኞች አሉ። ለምሳሌ ወደ ሌላ ቦታ ሂደውም ሊሆኑ ይችላሉ። ከጊዜያዊ አስተዳደሩ ከሚያስተዳድረው ውጭም ሊሆኑ ይችላሉ። ወደ ሱዳንም ሄደው ሊሆኑ ይችላሉ እና በዚህ ላይ አዳዲስ ደግሞ በደማቸው ኤች አይ ቪ ያለባቸው ወገኖችም አሁን ወደ ሕክምና እያያያዝን ወደ ኮርቱ እየገቡበት ያሉ ሁኔታ ነው ያለው እና በትግራይ በተለይ አሁን ካልሰራንበት ኤች አይ ቪ የመጪው ትውልድ የመኖር ተስፋ የሚያጨልም ሁኔታ ነው ያለው ማለት ነው። በትግራይ ክልል ያለውን የኤችአይቪ ስርጭት ይዞታ በሚመለከት ካለፈው ግንቦት እስከ መስከረም ወር የተካሄደው ጥናት ትኩረት ያደረገ የውይይት መድረክ በመቀለ ከተማ ተዘጋጅቶ ነበር። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም ኣብ ከተማታት ኣዝዩ ዝለዓለ ዝርግሐ ከም ዘለዎ በከተሞች የቫይረሱ ስርጭት ከፍ ያለ ነው። ከወንዶች ይልቅ ሴቶች የበለጠ ተጋላጭ ናቸው። አዳዲስ በቫይረሱ የሚያዙ በወሲብ ስራ የተሰማሩ ሴቶችና ወጣቶች በብዛት እንዳሉ እየታየ ነው። በጎርጎሮሳውያን 2030 በዓለም አቀፍ ደረጃ ኤች አይ ቪ ኤድስ የጤና ጠንቅ እንዳይሆን ተብሎ እቅድ ተቀምጧል። ይህ ከስድስት ዓመት በኋላ ማለት ነው እኛ አሁን እየሄድንበት ባለው አካሄድ ግን ጥሩ ውጤት አናመጣም። በመድረኩ የቀረቡ ጥናቶች በክልሉ ከ20 ዓመት በፊት ከነበረው የቫይረሱ መስፋፋት ጋር ሲነጻጸር በአሁኑ ጊዜ መጨመሩን የጠቆሙ ሲሆን ይህም በክልሉ ከ20 ዓመት በላይ የተሰራው የኤች አይቪ መከላከል ስራ ወደ ኋላ መመለሱን የሚያሳይ መሆኑን ተመልክቷል። ከጦርነቱ በፊት አንድ ነጥብ ሁለት ከመቶ የነበረው የክልሉ የቫይረሱ ስርጭት በአሁኑ ወቅት ሶስት ከመቶ መድረሱን ተገልጿል። በተለይ በመቀለ ከተማና በክልሉ ደባዊ ዞን ደግሞ ስርጭቱ ከ6 በመቶ በላይ መድረሱን ነው የተገለጸው። በተፈናቀሉ ማዕከላት በተደረገ ጥናት የቫይረሱ ስርጭት 5.5 በመቶ መሆኑን ጥናቱ ይጠቁማል። በኢኮኖሚ ችግር የተነሳ በወሲብ ስራ በተሰማሩ ሴቶች ላይ በተደረገ ጥናት ባለፉት አምስት ዓመታት ወደዚህ ስራ የገቡት 56 በመቶዎቹ ናቸው። በዚህ ስራ ከተሰማሩት 8.6 በመቶ የሚሆኑት ቫይረሱ በደማቸው እንዳለ የተገለጸ ሲሆን ለንጽጽር በ2007 ዓ ም አንድ ነጥብ ሁለት በመቶ እንደነበር ጥናቱ ያሳያል። በክልሉ ለሚታየው የቫይረሱ መስፋፋት ምክንያቶች አቶ ፍስሐ ሲዘረዝሩ ጥናቱ በሀያ ገጠር ወረዳዎችና በአስር ከተሞች የተካሄደው ስለዚህ በድምሩ ውጤቱ የሚያሳየው ኤች አይ ቪ በትግራይ በእጥፍ እንደጨመረ ነው የሚያመላክተው ማለት ነው። ስለዚህ ለዚህ ደግሞ ዋናው ምክንያት አንድ ጦርነቱ ከበባውና ክልከላው የፈጠረው በኢኮኖሚ ችግር ምክንያት ወደ አልተፈለገ ስራ የገቡበት ሁኔታ ተፈጥሯል። ከዛ አልፎ ደግሞ በጦርነቱ ምክንያት በተለይ ወታደሮችም ብዙ እናቶች የጥቃት የደረሰባቸው ሁኔታ ተፈጥሯል በትግራይ ግማሾቹ ሆን ብለው ኤች አይ ቪ ደማቸው ያለባቸው ወታደሮች ሆን ብለው የትግራይ ህዝብ በተለይ የትግራይ የትውልድ ሰንሰለት የሆኑ እናቶቻችን እህቶቻችን፣ ልጆቻችን የደፈሩበት ሁኔታ ነው ያለው እና ይሄ ደግሞ ለበሽታው መስፋፋት የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላም ብዙ ተፈናቃዮች በአንድ ካምፕ ውስጥ ሲኖሩም ለኤች አይቪ ያላቸው ተጋላጭነት በዛው ልክ ይጨምራል። ሌላው ኮንዶም የሚባል መከላከያ መሳሪያም አልነበረም የኤች አይ ቪ መድኃኒትም እጥረት ነበር። ይህ ሁሉ ተዛምዶ ኤች አይ ቪ የጨመረበት ሁኔታ ላ ያለው በትግራይ ማለት ነው። አቶ በርሁን በበኩላቸው ወጣቶች ለቫይረሱ መጋለጥን በተመለከተ የሚያሳዩትን ቸልተኝነት ሊስተካከል ይገባል ብለዋል። አሁንም ወጣቱ የኤች አይ ቪ ሰለባ የሆነ ነው። ምናልባት ብዙ የማይፈልጉ የሚባሉ ነገሮችም አሉ። አንድ በሽታ ከበሽታ ማነጻጸር ኤች አይ ቪ ከአስራ ሁለት ሰዓት በኋላ የለም ማለት አቅልሎ የመመልከት ነገር እና ከሌላ በሽታ ጋር እያስተያዩ ኤች አይ ቪ መድኃኒት ከወሰድክበት መኖር ይችላለህ የሚባሉ ነገሮች አሉ። ይሄ ጭራሽ የተሳሳተ አመለካከትና መጥፎ አባባል ነው። የሄደበት ሁሉ እየያዘ አገር ሊያፈርስና አገር ሊያጠፋ የሚችል በሽታ ነው። ፖዘቲቭ ከመሆን ራሱን መጠበቅ ጤንነቱን ይዞ እንዲሄድ ነው የሚያስፈልገው እንጂ በሽታ እያነጻጸሩ ያልሆነ መጥፎ ድርጊት ላይ መግባቱ አላስፈላጊ ነው ባይ ነው። በኢትዮጵያ ኤች አይ ቪ በደማቸው የሚገኝ ሰዎች ቁጥር ከስድስት መቶ ሺ በላይ መድረሱንና በየዓመቱ ከሰባት ሺህ በላይ ሰዎች በቫይረሱ እንደሚያዙ ከጤና ሚኒስቴር የተገኘ መረጃ ያሳያል። የስርጭቱ ደረጃ ከአንድ በመቶ በላይ ከነበረበት ቀንሶ አሁን ዜሮ ነጥብ ስምንት ሰባት በመቶ መድረሱም መረጃው ያመለክታል። ለአሜሪካ ድምፅ ሙልጌታ ጽበሃም መቐለ። ሙልጌታን ለዘገባው እናመሰግናለን። ተከታዩ ዝግጅታችን ደግሞ በወጣቶች ዘንድ እየጨመረ የመጣው ኤች አይ ቪ ኤድስ የወረርሽኝ ስጋት መፍጠሩን ይመለከታል። ከአመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤች አይቪ ኤድስ አሁንም ወረርሽኝ ሆኖ እንዳይከሰት ስጋት ፈጥሯል። በተለይ በወጣቶች ዘንድ የሚታየው የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤች አይቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆነ መምጣቱን የጤና ሚኒስቴር አመልክቷል። በዚህ ዙሪያ የጤና ሚኒስቴርንና የተላላፊ በሽታዎች ባለሙያ አነጋግሬ ያሰናዳውት ዘገባ ቀጥሎ ይቀርባል። ባለፉት ዓመታት ኤች አይቪ ኤድስ በዓለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግሥታት ድርጅት በዚህ ዓመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከሶስት ነጥብ አምስት ከመቶ በላይ ሆኖ መቀጠሉን በጤና ሚኒስትር የኤች አይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ። እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? ይህ ጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤች አይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽ ኢኮኖሚክ ዲፍሬንሶች አሉ በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስኪ ብሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነ አዲስ አበባ ውስጥ ከፍ ይላል። ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከስምንት ሺህ ሲበልጥ በአመት አስራ አንድ ሺህ ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል። ቪገር ሰው ኖርማሊ መኖር እንደሚችል ኤች አይ ፖዘቲቭ ሆኖ ከኤች አይቪ ነጻ የሆነ ጀኔሬሽን ማፍራት እንደሚችል ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበር። እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንዱ ነው። ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብ እና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት። ዘመኑ ያፈራው ይህ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሴሶች አሉ ያንን በማየት በጣም ታዳጊና ፒር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኢዝሌንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ሥጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቭን እርግዝናን በሚፈሩት ልክ ኤች አይቪን አይፈሩም የሚል መረጃዎች አሉ። የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71 ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ ዕድሜያቸው ከ10 እስከ 19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳይ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ። And there are a number of reasons that I think could contribute to that. ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤች አይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ፣ ራሳቸውን መጠበቅ ይችላሉ ወይ? ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው። ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤች አይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል። ሀገራችን በተለያዩ ምክንያት የሥራ አጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕራዮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶለሰንት ገለሰ እንደ ያንግ ሚመኖች ላይ እየሰራ እንገኛለን። ሌላው ለኤች አይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሻ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ። ሶ ደፊኒትሊ ቫይለንስ ኒ ካንድ ሬፕ ኢንትመት ፓርትነር ቫይለንስ አስገድዶ መድፈር ወይም ከቅርብ አጋር ጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤች አይ ቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የህክምና ፕሮግራሞች እና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ህክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል። በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስትር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤች አይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ላወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይ ቪ እንዳይዝ የሚሰጥ ክትባት ወይም ኤች አይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ። ሳይለንት ኪለር ነው ኤች አይ ቪ። ምክንያቱም ሰው እንደተያያዘ ስለማይታመም፣ መች እንደተያያዘ ስለማያቅ እና ከማን እንደተያያዘም ስለማያቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው፣ የሚል እውነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ ወዳ ነው። በጤና ጥበቃ መረጃ መሰረት በአሁኑ ወቅት ኢትዮጵያ ውስጥ ከ አስር ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ አምስት መቶ ሺህ በላይ የሚሆኑት ደግሞ የጸረ ኤችአይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። አሁን የምሽቱ የእንግዳ ሰዓታችን ላይ ደርሰናል። የምሽቱ እንግዳችን በተባበሩት መንግስታት ድርጅት የኤች አይቪ ኤድስ ፕሮግራም ወይም ዩኤንኤድስ ከፍተኛ አማካሪ የሆኑት ዶክተር አምሃ ናቸው። ዶክተር አምሃ ኃይሌ ከአስማማው ጋር ባደረጉት ቆይታ ባለም አቀፍ ደረጃ በሽታው ስላለበት ሁኔታ ከሚያብራሩበት ይጀምራል። የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ አስር ሀያ ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው። እንደ ዓለም በአጠቃላይ ከኤርስ ጋር የተያያዘው ሞት እና የኤች አይ ቪ ስርጭቱ በሰባ አምስት ፐርሰንት የቀነሰበት ሁኔታ ነው ያለው እና አሁን በአመት የሚያዙ ሰዎች ቁጥር ወደ አንድ ነጥብ ዘጠኝ ሚሊዮን አካባቢ በዓለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች ብዙ ሀገሮች በተለይ ከዚህ ከመድኃኒቱ ጸረ ኤች አይ ቪ መድኃኒት ከመጨመር ጋር ተያይዞ ብዙ ሀገሮች ይሄ የኤች አይ ቪ ስርጭቱን ከመቆጣጠር አንጻር አድጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል አንድ ነጥብ ዘጠኝ ሚሊዮን ሰዎች በአመት ይያዛሉ ማለት በጣም ትልቅ ቁጥር ነው። የበሽታው ስርጭትም እየጨመረ የመጣበት ሁኔታ አለ ከጊዜያት ወዲህ የሚሉ አንዳንድ ሪፖርቶች እንመለከታለን። በእርግጥ የጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርትቷል? ትናንሽ ጂኦግራፊክ ፖኬቶች ናቸው። አሁን እንደ ድሮ እንደ ሀገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም ያለው። የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለይ ሁኔታ ግን የመጨመር የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛዥ በመርፌ የሚጠቀሙ ሰዎች አዲስ ሲመርጅ የሚያደርግበት አካባቢዎች ላይ በነዚህ ማህበረሰብ ክፍሎች አካባቢ የኤችይቪ ስርጭቱ እንደ አዲስ ይጨምር ታያለ፣ ወይንም ደግሞ አንዳንድ አገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችይቪ ስርጭት ጥሩ ተቆጣጥረውት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ በአገር ደረጃ ያለ የመጨመር ትሬንድ ብዙም አይታይ። ምክንያቱም ይሄ የጸረ ኤችይቪ መድኃኒቱ በስፋት እየተስፋፋ ነው፣ በስፋት የተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል ሆኖም ግን እንደ ዓለም አቀፍ ከተቀመጠው ከነበረው ግብ ግቡ ምን ነበረ ለ2020 በ75 2010 ከነበረው በ75 መቀነስ የአዲስ የሚይዘው ሰዎችን ቁጥር የሚል ነበረ እና ከኤችአይቪ ጋር የተያያዘውን ሞት በ75 የመቀነስ የሚል ነበር ብዙ ሀገሮች ያንን በአስር ዓመት ውስጥ ማሳካት አልቻሉም ነበር። በአምስት ፐርሰንት ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ የመቀነስ ነው። ከማህበረሰቦች መካከል አሁን ከነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብለው ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ ሀረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ፣ ድሬዳዋና ሀረሪ ስርጭታቸው ከፍ ያለ ነው። ወደ ሶስት ፐርሰንት ከሁለት ነጥብ አምስት እስከ ሶስት ነጥብ አምስት መካከል ላይ ያወድቃሉ። እነዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለው እና የጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው ከሁለት ነጥብ ዘጠኝ ምናምን አካባቢ ነው እና ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ። እንደዚህ ሪጅናል በክልል መካከል ያለው ልዩነት። ከዛ በተጨማሪ እንግዲህ ያው እነ አማራ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንፃር በጣም ዝቅተኛ ስርጭት ያለባቸው ናቸው እነ ኦሮሚያ፣ አፋር አፋር ሳይሆን ሶማሌ እና አንዳንዴ ደቡብ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ እና በክልሎች መካከል ልዩነት አሉ። በክልል መካከል ብቻ ሳይሆን በወረዶች መካከልም በጣም ሰፊ ልዩነት አለ እና አጠቃላይ ካሉን ወደ ከአንድ ሺህ አንድ መቶ አምሳ በላይ ወረዳዎች አሉ። ከነዛ ውስጥ ወደ ሶስት መቶ የሚሆኑት ናቸው በከፍተኛ ሁኔታ በኤችአይቪ ስርጭቱ የተጠቁት እና አብዛኞቹ ከተማ ነክ ቀመስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ። በኢትዮጵያ ውስጥ በተለይ ባለፉት አራት አምስት ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፣ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎችስ ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸውና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን። አንድ የወጣ ጥናት ነበር ለምሳሌ 2023 በፈረንጆቹ የትግራይ ክልልን በተመለከተ አንድ 34 የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊትና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤችአይቪ መድኃኒቱን እየወስዱ እና ይከታተሉ ከነበሩት ሰዎች ወደ 3 ሺህ አካባቢ የሚሆኑ ሰዎች እነዛ 430 የሚሆኑ ጤና ጣቢያዎች ውስጥ ስምንት መቶ የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መተው እየወስዱ የነበረው እና አብዛኞቹ ኦልሞስት ከሁለት ሶስተኛ የሚሆኑት ጸረ ቻይል መድኃኒት የሚጠቀሙ ሰዎች በጦርነት ወቅት መተው መድኃኒታቸውን እየወሰዱው አልነበረም ማለት ነው። ያ የሚያሳይ ምንድን ነው? አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎቹ መድኃኒታቸውን በትክክል በማያወስዱበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነው እና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅመው የኮንደም ስርጭት፣ የኤችአይቪ ምርመራ፣ ከእናት ወደ ልጅ የነበረው አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው ሪፖርት ላይ የትግራይ ክልልን ሪፖርት ስትመለከቱ በአብዛኛው ነገር ወደኋላ ቀርቶ ታገኘዋለህ። የእናቶችና ህፃናት ኤችአይቪ መድኃኒት ጻር ኤችአይቪ መድኃኒት ምርምራን በተመለከተ ያለው እንዳለ አጠቃላይ እንትኑ አማራም የመቀነስ ምልክት እያሳየ ነው። ይሄ የሆነው ከግድቱ ጋር ተያይዞ ሊሆ እንደሚችል ይገመታል እና በቀጥታም እንግዲህ ዳታ ሰብስቦ በጥናት ማረጋገጥ የሚያስፈልግ ነው። የሚሆነው ምን ያህል አስተዋጽኦ አድርጎ ለይሄ ጦርነት የኤችአይቪ ስርጭቱ ከመጨመር አንጻር፣ ከጦርነቱ በፊት የነበረው ስርጭት ምን ይመስላል፣ አሁን ከጦርነቱ በኋላ ወይም በጦርነቱ ወቅት ያለው ስርጭት ምን እየመሰለ ነው የሚለውን በደንብ መሬት ላይ ያለውን ዳታ ምርመራ አድርጎ አሁን እንግዲህ አሁን በሀገር አቀፍ ደረጃ ይሄ የህዝብና እንትን የዲችስ ዴሞግራፊክ ሰርቬይ የምንለው እየተሰራ ነው። እሱ ውጤት በቅርቡ ሲመጣ በግልጽ በዳታ አስደግፎ ወይም መተንተን የሚቻል ይሆናል። ምንስ መደረግ አለበት፣ በቀጣይ ሊሰሩ የሚባቸው የሚገባው ምንድን ነው ይላሉ። ድሮ ከነበረው ድጋፍ መቀዛቀዝ በጣም አለ። ሌሎችም ደግሞ ቀድሚያ የሚሰጣቸው ነገሮች እንደ ኮቪድ የመሳሰሉ ነገሮች ከመምጣታቸው ጋር ተያይዞ ያለውን ሀብት የሚሻሙበት ሁኔታ ተፈጥሯል። እና ለዛ ነው እንደ ሀገርም እንደ ዓለምም ትኩረት ተደርጎ ባለችው ገንዘብ ለውጥ የሚያመጣ ስራ ላይ ትኩረት መደረግ አለበት የሚል ግፊት አለ ከዓለም አቀፍም ያው እንደ ሀገርም ያንን ለማድረግ ነው እየሞከር ያለን። ያለ ነው ቅድሚያ ሰተን ቅድሚያ ቅድሚያ እንዲሰጣቸው የሚገባቸውን የህብረተሰብ ክፍሎች እና አካባቢዎች ትኩረት አድርገ መስራትን ነው ያለብህ። ያለህ ሀብት በጣም ከዓለም አቀፍ የምታገኘው ከሀገር ውስጥም የሚገኘው ሀብት በጣም እያነሰው የሚመጣበት ጊዜ በዛ ገንዘብ ትልቅ ለውጥ ላመጣ የምችለው ምን ብሰራ ነው የሚለውን ማሰብ በጣም ያስፈልጋል። እና በዛ ሀሳቤ ትኩረት የሚሰጣቸው የህብረተሰብ ክፍሎች እና አካባቢዎች ለይቶ መስራት በጣም አስፈላጊ ነው። ናያን ለይቶ ለመስራት ሙከራ እየተደረገ ነው እና አሁን በተለይ ኮንዶም ላይ ሰፊ ስራ መስራት ያስፈልጋል። ኮንዶም በሁሉም አካባቢ እንዲገኝ ከማድረግ አንጻር ህብረተሰብ ክፍል በተለይ ተጋላጭ የሆነ ህብረተሰብ ክፍሎች ኮንዶም እንዲጠቀሙት ከማድረግ አንፃር ሰፊ ስራ መስራት ይጠበቅብናል። ምክንያቱም ኮንዶም አንዱ ትልቁ የመከላከያ መንገድ ነው። ሁለተኛ ወጣቶችን በተለይ ይሄ ራስን በአንድ መወሰንን የመሳሰሉ ወሲብ ከመጀመር መዘግየትን የመሳሰሉ ነገሮችን ለወጣቶች ማስተማር እንደገና ክህሎታቸው እንዲጨምር በትምህርት ቤት ሰፊ ስራ መስራት ያስፈልጋል። ትምህርት ቤቶች ስቲል ትልቅ ሚና መጫወት አለባቸው። ምንም እንኳን አብዛኛው ስራ የጤና ሰክተሩ ወይም የጤና ዘርፉ ስራ እየሆነ ቢመጣም የኤችአይቪ ኤድስ ጉዳይ ጸረ ኤችአይቪ መድኃኒቱ ከመምጣቱ አንጻር አሁንም አንዳንድ ግን ወሳኝ የሆኑ ባለድርሻ አካላት አሉ እንደ ትምህርት ያሉ እና እንደ እነዚህ ትላልቅ ኢንቨስትመንት ፕሮጀክቶች እነዚህ ሁለቱ ትምህርት ተማሪዎቹን እና አስተማሪዎቹን ትኩረት አድርገው እነዚህ ትልልቅ ፕሮጀክቶች ደግሞ በስራቸው ያሉ ሰራተኞችን ትኩረት አድርገው ሰፊ ስራ መስራት አለባቸው። ዶክተር አማሃ በዛሬው የፕሮግራማችን ላይ ተገኝተው በዚህ ጉዳይ ላይ ሀሳቦትን ስላካፈሉ በጣም እናመሰግናለን። ለነበረን ቆይታም በአሜሪካ ድምፅ አድማጆቻችን ስም ከልብ አመሰግኖታለሁ። መልካም ጊዜ ይሁንልዎት። በጣም አመሰግናለሁ። ኔም በቪኤ ለሰጠኝ ድን መልካም ጊዜ ሆንላስሜ ለዛሬ የነበሩን የጋቢና መሰናዶች ይህን ይመስሉ ነበር። በሚቀጥለው ሳምንት ሌላ በወጣቶችን በሚመለከት ርዕስ ዳግም እስከምንገናኝ መልካም ሳምንት እንዲሆንላችሁ እመኛለሁ። ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። ሰላም።